ፎሬን ሰርቪስ ኢንስቲትዩት አምሀሪክ ቤዚክ ኮርስ ዩኒት ፊፍቲ ናይ ቤዚክ ሴንተንስስ ፎር ን ሌርኒንግ። ጋብቻ። በአሁኑ ጊዜ በኢትዮጵያ ውስጥ የሚደረገው የጋብቻ ስነ ስርዓት ከጥንቱ ጋር ይመሳሰላል። እንደ ቦታው ነው። በትልልቅ ከተማዎች ውስጥ የሚደረገው የጋብቻ ስነ ስርዓት ከጥንቱ ልማድ ራቅ ይላል። ባላገር መጠጋት በባላገር ውስጥ ግን የሚደረገው የጋብቻ አፈጻጸም ወደ ጥንቱ ልማድ ይጠጋል። ስለ ጋብቻ በሰፊው ሊያስረዱኝ ይችላሉ? ሀተታ። የኢትዮጵያ የጋብቻ ልማድ ብዙ ሀተታ አለበት። ነገር ግን ዋና ዋናውን ነገር ልገልጽ ልዎ እችላለሁ። መታጨት መተጫጨት፣ ሰርግ፣ ድግስ። መጀመሪያ የጋብቻው ቀን በተጫጩት ልጆች እና በወላጆቻቸው መካከል ከተወሰነ በኋላ ለሰርጉ የሚያስፈልገውን ድግስ ያዘጋጃሉ። በኢትዮጵያ ውስጥ የሰርግ ድግስ ብዙ ስራ ይጠይቃል። አድካሚ በጣም እንጂ ሰርግ በኢትዮጵያ ውስጥ በጣም አድካሚ ስራ ነው። መደገስ መደገስ ሶስት ወይም አራት ወር ቀደም ብሎ የልጆቹ ወላጆች ድግስ መደገስ ይጀምራሉ። ዘመድ አብዛኛውን ጊዜ የሰርግ ድግስ ከፍ ያለ ስለሆነ የዘመድንና የወዳጅን እርዳታ ይጠይቃል። በሰርጉ ቀን ብዙ ሰው ይመጣል። ክብር አሮጊት በኢትዮጵያ ልማድ ሰርግ ከፍ ያለ ክብር ስላለው የሩቅና የቅርብ ዘመዶች፣ የአገር ሽማግሎችና አሮጊቶች፣ እንዲሁም አንዳንድ የከተማ ነዋሪዎች ይጠራሉ። እንዲያውም ብዙ ጊዜ ያልተያዩ ዘመዶች የሚገናኙት በሰርግ ቀን ነው። ለሰርጉ የመጡት እንግዶችት ይጋበዛሉ። አዳራሽ በትልቅ አዳራሽ ውስጥ ሆነው ይጋበዛሉ። ዘፈን በዚያ ቀን ብዙ ዘፈንና ጭፈር አለ። ከበሮ መምታት፣ መዝፈን፣ መጨፈር። ሴቶችና ወንዶች ጥሩ ጥሩ ልብሳቸውን ለብሰው ከበሮአቸውን እየመቱ ሲዘፍኑና ሲጨፍሩ ይውላሉ። ሙሽራ ስጦታ ለሙሽራዎቹ ስጦታ መስጠት የተለመደ ነው። አሁን በጣም የተለመደ ነው። ፎርፍሎንሲ በአሁኑ ጊዜ በኢትዮጵያ ውስጥ የሚደረገው የጋብቻ ሥነ ሥርዓት ከጥንቱ ጋር ይመሳሰላል። እንደ ቦታው ነው። በትልልቅ ከተማዎች ውስጥ የሚደረገው የጋብቻ ስነ ሥርዓት ከጥንቱ ልማድ ራቅ ይላል። በባላገር ውስጥ ግን የሚደረገው የጋብቻ አፈጻጸም ወደ ጥንቱ ልማድ ይጠጋል። ስለ ጋብቻ በሰፊው ሊያስረድኝ ይችላሉ? የኢትዮጵያ የጋብቻ ልማድ ብዙ አተታ አለበት። ነገር ግን ዋና ዋናውን ነገር ልገልጽልዎት እችላለሁ። መጀመሪያ የጋብቻው ቀን በተጫጩት ልጆች እና በወላጆቻቸው መካከል ከተወሰነ በኋላ ለሰርጉ የሚያስፈልገውን ድግስ ያዘጋጃሉ። በኢትዮጵያ ውስጥ የሰርግ ድግስ ብዙ ስራ ይጠይቃል። በጣም እንጂ ሰርግ በኢትዮጵያ ውስጥ በጣም አድካሚ ሥራ ነው። ሦስት ወይም አራት ወር ቀደም ብሎ የልጆቹ ወላጆች ድግስ መደገስ ይጀምራሉ። አብዛኛውን ጊዜ የሰርግ ድግስ ከፍ ያለ ስለሆነ የዘመድንና የወዳጅን እርዳታ ይጠይቃል። በሰርጉ ቀን ብዙ ሰው ይመጣል። በኢትዮጵያ ልማድ ሰርግ ከፍ ያለ ክብር ስላለው የሩቅ እና የቅርብ ዘመዶች፣ የአገር ሽማግሎች እና አሮጊቶች እንዲሁም አንዳንድ የከተማ ነዋሪዎች ይጠራሉ። እንዲያውም ብዙ ጊዜ ያልተያዩ ዘመዶች የሚገናኙት በሠርግ ቀን ነው። ለሠርጉ የመጡት እንግዶች የት ይጋበዛሉ? በትልቅ አዳራሽ ውስጥ ሆነው ይጋበዛሉ። በዚያ ቀን ብዙ ዘፈንና ጭፈራ አለ። ሴቶችና ወንዶች ጥሩ ጥሩ ልብሳቸውን ለብሰው ከበሯቸውን እየመቱ ሲዘፍኑና ሲጨፍሩ ይውላሉ። ለሙሽራዎቹ ስጦታ መስጠት የተለመደ ነው። አሁን በጣም የተለመደ ነው ፎር በአሁኑ ጊዜ በኢትዮጵያ ውስጥ የሚደረገው የጋብቻ ስነ ሥርዓት ከጥንቱ ጋር ይመሳሰላል። እንደ ቦታው ነው። በትልልቅ ከተማዎች ውስጥ የሚደረገው የጋብቻ ስነ ሥርዓት ከጥንቱ ልማድ ራቅ ይላል። በባላገር ውስጥ ግን የሚደረገው የጋብቻ አፈጻጸም ወደ ጥንቱ ልማድ ይጠጋል። ስለ ጋብቻ በሰፊው ሊያስረዱኝ ይችላሉ? የኢትዮጵያ የጋብቻ ልማድ ብዙ ሀተት አለበት። ነገር ግን ዋና ዋናውን ነገር ልገልጽልዎ እችላለሁ። መጀመሪያ የጋብቻው ቀን በተጫጩት ልጆችና በወላጆቻቸው መካከል ከተወሰነ በኋላ ለሰርጉ የሚያስፈልገውን ድግስ ያዘጋጃሉ። በኢትዮጵያ ውስጥ የሰርግ ድግስ ብዙ ሥራ ይጠይቃል። በጣም እንጂ ሰርግ በኢትዮጵያ ውስጥ በጣም አድካሚ ሥራ ነው። ሦስት ወይም አራት ወር ቀደም ብሎ የልጆቹ ወላጆች ድግስ መደገስ ይጀምራሉ። አብዛኛውን ጊዜ የሰርግ ድግስ ከፍ ያለ ስለሆነ የዘመድንና የወዳጅን እርዳታ ይጠይቃል። በሰርጉ ቀን ብዙ ሰው ይመጣል። በኢትዮጵያ ልማድ ሰርግ ከፍ ያለ ክብር ስላለው የሩቅና የቅርብ ዘመዶች፣ የአገር ሽማግሌዎችና አሮጊቶች እንዲሁም አንዳንድ የከተማ ነዋሪዎች ይጠራሉ። እንዲያውም ብዙ ጊዜ ያልተያዩ ዘመዶች የሚገናኙት በሰርግ ቀን ነው። ለሰርጉ የመጡት እንግዶች የት ይጋበዛሉ? በትልቅ አዳራሽ ውስጥ ሆነው ይጋበዛሉ። በዚያ ቀን ብዙ ዘፈንና ጭፈራ አለ። ሴቶችና ወንዶች ጥሩ ጥሩ ልብሳቸውን ለብሰው ከበሯቸውን እየመቱ ሲዘፍኑና ሲጨፍሩ ይውላሉ። ለሙሽራዎቹ ስጦታ መስጠት የተለመደ ነው? አዎን፣ በጣም የተለመደ ነው። ሚስት ማግባት የምትፈልግ ከከተማ ነው ወይስ ከባላገር? ከባላገር ማግባት እፈልጋለሁ። ጋብቻ ጥሩ ነገር አይመስልህም? አዎን፣ ጋብቻ በጣም ጥሩ ነገር ነው። የወንድምህ ሰርግ መቼ ነው? አሁን በቅርብ ጊዜ ውስጥ ይሆናል። ድግሱን የሚደግስ ማን ነው? አባት እና እናቴ ናቸው። የአገራችሁን ክብር ከፍ ለማድረግ ምን ሠራችሁ? የተቻለንን ሁሉ ሞከርን። የቅርብ ዘመድ አለህ? አዎ፣ የቅርብ ዘመዶች አሉኝ። የጋብቻ ሁናቴ እንዴት ነበር? በጣም አስደሳች ነበር። ለማና ጥሩነሽ በተጫጩ በስንተኛ ወር ተጋቡ? ባመታቸው ተጋቡ። ሰርጉን ለማየት ትሄዳለህ? አዎ፣ ጊዜ ባገኝ እሄዳለሁ። እባል አገር ውስጥ ስንት ዓመት ኖረሃል? ሦስት ዓመት ብቻ ነው። ስንት የሚሆኑ ዘመዶች አሉህ? ሁለት ብቻ ናቸው። አዳራሹ ውስጥ ያሉት ሰዎች እነማን ናቸው? እናቱ ዮሐንስ ናቸው። የአማርኛ ዘፈን መዝፈን ትችላለህ? አዎ እችላለሁ። ከበሮውን የሚመታው ማን ነው? የእኔ ባለቤት ናት። ከበሮ መምታት ታውቃለህ? የለም፣ አላውቅም። ከእናንተ መካከል መዝፈን የሚፈልግ ማን ነው? ለማ ነው። ለሙሽራውና ለሙሽራዋ ምን ሰጠሃቸው? ገና ምንም አልሰጠኋቸውም። አማርኛ መማር አድካሚ ነው? አዎ፣ በጣም አድካሚ ነው። የወንድምህ ጋብቻ እንዴት ነበር? በጣም ጥሩ ነበር። ነገሩ የተፋለሰ ይመስልሃል? አዎ በጣም የተፋለሰ ይመስለኛል። የምትሄድበት አገር ቢስማማህ መቆየት ትፈልጋለህ? አዎ ቆያለሁ። ድግስ መደገስ አድካሚ ነው። አዎ በጣም አድካሚ ነው። መፈጠርክን ትወደዋለህ? አዎ፣ ወደዋለሁ። ነገ ወደ ባል አገር መሄድ ትፈልጋለህ? አዎ፣ እፈልጋለሁ። አቶ ዮሐንስን ስንት ብር መቅጣት ያስፈልጋል? ሀምሳ ብር መቅጣት ያስፈልጋል። የይለፍ ወረቀቱን ለማን ሰጠኸው? ለፖሊሱ ሰጠሁት። እስረኞቹን አየኋቸው? አዎ አየኋቸው። ብዙ ሰዎች እስር ቤት ገቡ? የለም፣ አልገቡም። አዲስ ወህኒ ቤት ተሠራ? አዎ ተሠራ። አቶ ከበደን እና አቶ ለማን አስማማሃቸው? አዎ አስማማኋቸው። እና አቶ ለማን ማን ዳኛቸው? ፖሊሱ ዳኛቸው። ከሁለታችሁ ማን ተቀጣ? አቶ ተሰማ ተቀጣ። የጠየቃችሁትን የይለፍ ወረቀት አገኛችሁ? አዎ አገኘን። እስረኞቹ ተለቀቁ? አዎ ተለቀቁ። ስንት ጠበቃዎች ገዛህ? ሁለት ጠበቃዎች ገዛሁ። የጥያቄውን መልስ ታውቀዋለህ? የለም፣ አላውቀውም። ጠበቃው ስለ ነገሩ በጣም ያውቃል? አዎ፣ ያውቃል። አንድ ሰው በልማድ ባገኘው እውቀት ጠበቃ ለመሆን ይችላል? አዎ፣ ይችላል። አዲሱ እስር ቤት የተሠራ የት ነው? ከከተማው በጣም ራቅ ብሎ ነው። እስረኞቹን ለመጠየቅ ወደ እስር ቤት አንሄድም። እሺ እንሂድ። እፍርድ ቤት ውስጥ የነበረው ክርክር ምን ነበር? ምን እንደ ነበር አላውቅም። ከፍርድ ቤቱ የተገኘው መልስ ትክክለኛ ነው። አዎ ትክክለኛ ነው። ናራቲቭ ድርሰት የአሜሪካን መንግስት ድርጅት በጣም ትልቅ ነው። የተባበሩት መንግስታት ድርጅት ለጨዋታው ተመልካች እንዲሆኑ ጋበዝ ናቸው። ሰርግ በኢትዮጵያ ውስጥ በጣም ከፍ ያለ በዓል በመሆኑ ትልቅ ድርጅት ይጠይቃል። የሰርጉ ድግስ ከመጀመሩ በፊት የሰርጉ ቀን ይወሰናል። ሰርጉ የሚደገሰው አብዛኛውን ጊዜ በልጅቷና በልጁ ወላጆች ቤት ነው። በሆቴል ውስጥ ሰርግ መደገስ በኢትዮጵያ የተለመደ ነገር አይደለም። ከሰርጉ ቀን ሁለት ወይም ሦስት ወር ቀደም ብሎ የቅርብና የሩቅ ዘመዶች ሁሉ ስለ ጋብቻውና ስለ ሰርጉ ስለሚነገራቸው የሚችሉትን እርዳታ ለማድረግ ይሞክራሉ። ሰርግ ሁል ጊዜ አድካሚና ብዙ ዝግጅትን የሚጠይቅ በመሆኑ የዘመድ እርዳታ በጣም ተፈላጊ ነው። በኢትዮጵያ ውስጥ የሚደረገው ሰርግ ከቦታ ቦታ ይለያያል። በትልልቅ ከተማዎች ውስጥ የሚደረገው ሰርግ በጣም ትልቅ አይደለም። ምክንያቱም የከተማ ኑሮ በጣም ውድ ስለሆነና ብዙ ወጪ ስለሚጠይቅ ትልቅ ድግስ ለመደገስ አስቸጋሪ ነው። በባል አገር ውስጥ የሚደረገው ድግስ ግን አብዛኛውን ጊዜ በጣም ትልቅ ነው። በተለይ ሀብታም የሆኑ ወላጆች ለልጆቻቸው የሚያደርጉት ድግስ ከፍ ያለ ነው። በባላገር ውስጥ የሚፈጸመው ጋብቻ ከጥንቱ ልማድ ጋር የተመሳሰለ ስለሆነ የጋብቻው ሥነ ሥርዓትና ድግስ ለተመልካች በጣም አስደሳች ነው። ጥያቄዎች፣ ሰርግ ማለት ምን ማለት ነው? ሰርግ በኢትዮጵያ ውስጥ ከፍ ያለ ድግስ ነው። ሰርግ የሚደገሰው የት ነው? በሆቴል ውስጥ ሰርግ መደገስ የተለመደ ነው። ከሰርጉ ቀን በፊት የሚሆነውን ነገር አስረዳ። ሰርግ ለምን ብዙ ዝግጅት ይጠይቃል? ሰርግ ለመደገስ የዘመድ እርዳታ ያስፈልጋል። በባላገር ሰርግና በከተማ ሰርግ መካከል ያለውን ልዩነት አስረዳ። ሀብታም ወላጆች ለልጆቻቸው የሚያደርጉት የሰርግ ድግስ ምን አይነት ነው? በኢትዮጵያና በአሜሪካ ውስጥ የሚደረገውን የጋብቻ ልዩነት ግለጽ። This is the end of unit 59.